ፕሮፌሰር ገብሩ ታረቀ የሂድሪ መንግስት በኃይል ተገርስሶ ከወደቀበት ከግንቦት 20 አሁን ሩብ ክፍለ ዘመን አልፏል። 25 ዓመታት በስልጣን ላይ የሚገኘው የገዢ ፓርቲም የኢትዮጵያ ሕዝባዊ ዴሞክራሲያዊ ግንባር ኢህአዴግ ነው። የዛም መሪው አቶ መለስ ዜናዊ በርግጥ በቅርቡ ከዚህ ዓለም በሞት ተለይተዋል። ኢህአዴግስ ወደ ስልጣን መውጣትና ባለፉት 25 ዓመታት ጊዜያቶች ውስጥ አስመዝግባቸዋል የሚባሉ በቅድሚ ባለሙያ አዎንታዊ የሚባሉ አስተዋጽኦቹ ምንድን ናቸው? በዛ ውስጥ የመሪውስ ሚና እንዴት ይታያል? መልካም የደርግ አዎንታዊ አስተዋጽኦች ስንመለከት ዋናው የመሬት አዋጅ መሆኑን አስመልክች ነበር። የሀገር ደግሞ በኔ እምነት ከደርግ መሬት አዋጁ የሚነጻጸር የሚወዳደር ለውጥ የፌዴራል ስነ ስርዓቱ መቆርቆር ነው ብዬ አምናለሁ እንደምናውቀው ኢትዮጵያ ከሰማንያ በላይ ቋንቋዎች የሚነገሩባት ሀገር ነች። የተለያዩ ሃይማኖቶች፣ ባህሎች ያሉባት ሀገር ነች። የአሁኑ ኢትዮጵያ ካርታውን በተመለከተ ማለት ነው። ምንም እንኳ ስረ መሰረቱ ወደ አክሱም ብንወስደው ዘመናዊቱ ኢትዮጵያ የተቆረቆረች በአስራ ዘጠነኛው መቶ አመት መጨረሻና በሀያኛው መገባደጃ መሆኑን እናውቃለን። በተለይ ይህ የሚሆነው ባፄ ምኒልክ ዘመነ መንግስት ነው። ጃንሆይ ደግሞ ያንን የተረከቡትን በመንግስት እንዴት እንዳጠናከሩትና ለእኛ እንዳስረከቡን ተያይተንበታል። ደርግን ያስቸገረው አስራ ሰባት ዓመትም በጦርነት ውስጥ አገሪቷ እንድትማጠቅ ያደረገው ይሄ የብሔር ጥያቄ ነው። አንዱ አንዱና ዋናው የብሔር ጥያቄ ነው። ምንም እንኳ በአዋጅ ደረጃ የብሔሮች እኩልነት ትንቢያግ በተግባር ላይ ሊያውለው ባለመቻሉ ሰሪ ነው ይካሄዳል። ኢህአዴግ ይመጣል። ኢህአዴግ የመጀመሪያውና ዋናው ለውጥ ያደረገው ይህንን የፌዴራል ስነ ስርአት መፍጠሩ ነው። በእኔ እምነት በኢትዮጵያ ታሪካዊና ሁኔታዊ እውነቶችን ግንዛቤ ውስጥ ስናስገባ ከፌዴራል ስነ ስርአቱ የተሻለ የዴሞክራሲያዊ ስነ ስርአት አለብይ አለምነን። ስለዚህ የኢህአዴግ ዋነኛው ቅርሱ ይህ ይመስለኛል። የብሔሮች እኩልነት በወንድማማችነትና በህትማማቶች አብሮ የመኖር የራሳቸውን ጉዳይ በራሳቸው የመወሰን ውስጣዊ ጉዳያቸውን በራሳቸው መወሰን የመሳሰሉትን ሁሉ፣ በተጨማሪ ደግሞ ከእነዚህ ጋር አብረው መሄድ ያለባቸው የመናገር፣ የመሰብሰብ፣ የመጻፍ ነጻነቶችን ሰብአዊና ህጋዊ መብቶችን የማስከበር እነዚህ በሙሉ በፌዴራሊዝሙ ህገ መንግስት ተዘርዝረዋል። አንዱ እና ዋናው ኢህአዴግ ቀስ ከደርግ የመሬቱ አዋጅ ቅርስ ጋር የሚነጻጸር ነው የሚወዳደር ይህ ነው ብዬ አምናለሁ። ግን አሁን ላለው አንተ የሚዲያ ሰው ስለሆንክ ትከታተለዋለህ። አሁን በኢትዮጵያ ያለው ችግር ግን ከፌዴራሊዝም ስለ ስርዓቱ ጋር የተያያዘ ነው ብዬ አምናለሁ። የኢህአዴግ ምን አስተዋጽኦዎች ያልከኝ ነገሮች አሉ። ብዙዎች ለመዘርዘር ይቻላል። አንዳንዶቻችን ለመቀበል በጣም የምንቸገርበት እኔ ምክንያቱ አይገባኝም። ለምሳሌ በትምህርት በኩል ያየን እንደሆን ኢህአደግ የሀገሪቱን አስተዳደር አገዛዝ ሲረከብ በምድረ ኢትዮጵያ የነበሩት ሁለት ዩኒቨርሲቲዎች ብቻ ነበሩ። የአስመራውን ተጨመር ሶስት ይሆናሉ። አሁን ወደ አርባ እየጠጉ ነው፣ ሰላሳ አራት ነው ሰላሳ አምስት የደረሱ ይመስለኛል። የጥራቱን ጉዳይ የጥራቱን ጉዳይ ወደ ጎን እንተወው እና የትምህርት መስፋፋትን ጥያቄ ውስጥ የሚገባ አይደለም በእጅጉ በእጅጉ ከጀመረ ከቅድመ አንደኛ ደረጃ ትምህርት ጀምሮ እስከ ዩኒቨርሲቲ ድረስ ትምህርት በኢትዮጵያ በእጅጉ ተስፋፍተዋል በሚያስደንቅ ሂደት ሁለተኛው በህክምና በኩል ያየን እንደሆን የክሊኒኩ የሆስፒታሉ ብዛት ገራሚ ነው እና አሁን ለምሳሌ በወሊት ምክንያቶች የሚመጡ ችግሮችን ምን ያህል እንደተቀነሱ ብዙ አመልካቾች አሉ መሰረታዊ ልማቶች ኢንፍራስትራክቸር የሚባለው በእንግሊዝኛ የተደረገውም በጣም አስገራሚ ነው ብሎ ከመግለጽ ሌላ ቃል የሚገኝለት አይመስለኝም። ኢትዮጵያ አሁን በመንገዶች ተሳስራለች ከምንም ጊዜ በበለጠ ብዙዎቹ መንገዶች በአስፋልት የተሰረጡ አሁን ደግሞ በመጨረሻው በአዲስ አበባ የሀዲድ ዝርጋታ ተጨርሶ ባቡሩ ስራውን ከጀመረ ሶስት ወይም አራት ወር የሆኑት ይመስለኛል። ስለዚህ በመሰረታዊ ልማቶች፣ በትምህርት፣ በሕክምና ብዙ ብዙ እድገት ተገኝተዋል ብዬ አምናለሁ። የኢህአዴግ ዋናው ችግሩ አሁን ላለውም ሁኔታ ፈጣሪው ያቋቋመው መስተዳደር ወይም ስነ ስርዓት ፌዴራላዊ ስርዓቱን በሕገ መንግስቱ የረቀጠው ለዋን አለመቻሉን ወይም ደግሞ ፈቃደኛ አለመሆኑን ይመስለኛል። ገንቢው ራሱ ሆኖ ያለ አፍራሹ እሱ ራሱ እንዳይሆን ፍራቻ አለኝ። በአሉታዊ ገጽታዎች ውስጥ ከሚነቀሱት ነገሮች ዋነኛ የሚላቸው ምን ይሆናሉ? ባለፉት ሀያ አምስት ዓመታት ውስጥ በጣም ጥሩ አንተ አንተ ውጭ ሀገር ነው ያለውን የአዲስ አበባ ነው ያለውን። ስለዚህ ይህንም ጥያቄ በሰፊው በጥልቀት ለመመለስ ከበድ ይላል አይደል? ግን ነቃ ነካ ለማድረግ ያህል ከነገርኩህ አንዱ አለታዊው የፌዴራል ሥነ ሥርዓቱን በተግባር ለማዋል አለመቻሉ ነው። ከዚህ ጋር የተያያዘ ትልቁ እና ዋናው ችግር መስሎ የሚታየኝ የመልካም አስተዳደር እጦት ነው። ይህንንም ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተደጋጋሚ ያሉት የተናገሩት ስለሆነ ያለ ፍራቻ ልነጋገርበት የሚገባ ወቅታዊ ጉዳይ ነው ብዬ አምናለሁ። የመልካም አስተዳደር እጦት ማለት ደግሞ ከዚህ ጋር የተያያዙ ችግሮች አሉ። ሙስና አለ፣ የፍትህ እጦት አለ። በኢኮኖሚው ዘርፍ የተገኘው ልማትና እድገት ተመጣጣኝ የሆነ የሀብት ክፍፍል አለመኖር፣ ባላቸውና በብዙሀኑ የሌላቸው ያለው ክፍተት እየሰፋ እየጠለቀ በመሄዱ አደገኛነቱም ጎልተው ይታየኛል። እዚህ እንደሚጻፈው እንደሚወራው ዋናው ችግር ሙስና ነው። ሙስና በእኔ እምነት ሙስና ራሱ የመሰረታዊ ፖለቲካዊ ችግር ውጤት ነው። በሽታ መኖሩን አመልካች አንዱ ነው እንጂ ዋናው ምክንያት አይደለም። አሁን ያለው ዋናው ምክንያት የአደግም ደካማነት የሚመዘለው መልካም አስተዳደር በዚህ አገር ለመመስረት ባለመቻሉ ነው። ይሄን ማለት በሀያ አምስት አመት ሂደት የዴሞክራሲያዊ መድረኩ እየጠበበ እንጂ እየሰፋ እንዳልሄደ እገነዘባለሁ። በየጊዜው እየተዘጉ መንገድ ላይ የቀሩ በጣም መልካም መልካም መላቸውም ጋዜጦች እና መጽሔቶች የዚህ የዴሞክራሲያዊ ውስንነት፣ የራስን ሀሳብ በነጻነት የመግለጽና የመጻፍ ውስንነት ከዚህ የበለጠ አመልካች ነገር አለ ብዬ አላምለም። ስለዚህ አሁን በየቦታው የሚታዩ ህዝባዊ እንቅስቃሴዎች መሰረታዊ ምክንያቱ ብዬ የማንበት ይህ የመልካም አስተዳደር እጦት፣ የባለስልጣናት ብልሹነት ከራሴ በላይ ሁሉም ላሳር ብሎ በሚያምን ደላላ ሀገራዊ ስሜትና ፍቅር ለህዝባዊ አክብሮት የሌለው ደላላና የፖለቲካ ባለስልጣን ትስስር ሀገሪቷን እያደማ እንዳለ ከቅርቡ እታዘባለሁ፣ አነባለሁ። ወደ መጀመሪያው ያነሳት ጥያቄ ልመለስና የኢህአዴግ ትልቁ አበርክቶ ትልቁ አስተዋጽኦ የፌዴራል ስነ ስርዓት ሆኖ እያለ የእኔ ዋነኛውና ትልቁ ስራቻ ይህንን ስነ ስርዓት ራሱ ኢህአዴግ እንዳያፈርሰው ነው። እንደሚያውቁት ባለፉት ሀያ አምስት አመታት ጊዜያት ውስጥ ኢህአዴግ በሁለት ጠቅላይ ሚኒስትሮች ተመርቷል። ማገሪቷ እንደዚሁ ኢትዮጵያ ፌዴራላዊ ዲሞክራቲክ ሪፐብሊክ በሁለት ጠቅላይ ሚኒስትሮች ተመርቷል። አንደኛው በህይወት የሉም አቶ መለስ ዜናዊ። አቶ መለስ ዜናዊ ምን አይነት የአገር መሪ ነበሩ? ታሪክስ በምን መልኩ ሊዘክራቸው ይገባል ይላሉ? በጣም ጥሩ። ይሄ ራሱ በጣም አከራካሪ ነው። አከራካሪ የሚሆንበት ጊዜያት ደግሞ የጊዜው ቅርበት ነው። መለስ ከተለየን ጥቂት አመታት ነው። በአመራሩ ጉልህ ሚና የተጫወተ ግለሰብ ነበር። ዋናው እንትኑ ብሩህ አእምሮው ነው። ተናጋሪነቱ፣ አስተዋይነቱ ነው። ፓርቲውን አንድ አድርጎ የተለያዩ ስሜቶችን፣ ፍላጎቶችን ከቁጥጥር ሳይወጡ በመያዝ አገሪቷን የረጅም ጊዜ ለአንድ ትውልድ ያህል የመራ ግለሰብ ነው። በሱ መሪነት ብዙ ለውጦች እንደታዩ ቀደም ብዬ አመልክቻለሁ። ይሄ አዎንታዊ አስተዋጽኦ ነው። አሉታዊም ደግሞ ስናይ በአዎንታዊ የምን ያህል የሚያንስ መስሎ አይታየኝም። አንዱና ዋናው ድክመቱ ይመስለኛል ሁለት የማይታረቁ ቅራኔዎችን በስራ ላይ ለማዋል መሞከሩ ነው። ቀደም ብለን እንደተነጋገርንበት የፌዴራላዊ ስነ ስርዓት መሰረቱ ዴሞክራሲ ነው። የህዝብ ተካፋይነት ነው። የስልጣን ክፍፍል ማለት ነው። መምለስ ልማታዊ ልማት የሚለውን ሀሳብ በሚያስፋፋበት ጊዜ በእንግሊዝኛው ዲቨሎፕመንታል ስቴት ተብሎ የሚታወቀው ነው። እንደዚህ አይነት የልማት ሂደት ወይም አቤታዊ ዲሞክራሲ ብታል እነሱ ሂደት የመጣው በተግባር ላይ የዋለው አይነተኛ እድገትን ያሳየው በአምባገነናዊ አገዛዝ በነበሩ የኤስያ ሀገሮች ነው። መለስም በምሳሌነት የሚጠቀምባቸው ታይዋን ደቡብ ኮሪያ፣ በተለይ ሲንጋፖር፣ ማሌዥያ የመሳሰሉትን ጠቅሳለን። ታይዋን በሻንጋይ ሸት ጀምሮ በወታደራዊ አገዛዝ በጣም በተመከለ መንግስት የምትመራ የዴሞክራሲ ፍንቅ ያልነበረባት ሀገር ነች። በዛም ጊዜ የእድገቱ መሰረት ግን ተጥሏል። ሁለቱ ነገሮች ምንድን ናቸው? የመሬት ስሪት መሻሻል፣ የትምህርት መስፋፋት እና ከእርሻ ወደ ኢንዱስትሪ ወደ ማኒፋክቸሪንግ እንደተባለው ማሸጋገር። የደቡብ ኮሪያም ተመሳሳይ ታሪክ ነው። የማዕከለኛው መደብ ተብሎ የሚታወቀው እየሰፋ ሲሄድ፣ ትምህርት እየተስፋፋ ሲሄድ፣ የመሬቷ ይዘታ እየተሻሻለ ሲሄድ፣ የዴሞክራሲ ጥያቄው እየጠነከረ ይሄዳል። አሁን እነዚያ ሀገሮች በዴሞክራሲያዊ ስነ ስርዓታቸው እንዲታወቁ አድርጓቸዋል። በተጨማሪ ግንዛቤ ውስጥ መግባት ያለበት በኛ ሀገር በምንም ዓይነት ሊደረግ የማይቻል የአሜሪካ መንግስት የነበረው ሚና ነው። በዛን ጊዜ ዓለም በሁለት ሪቶ ዓለም የተከፋፈለች በምዕራቡ ካፒታሊስት ስነ ስርዓትና በምስራቁ የተከፈለች ነበር። ሁለቱም የመስፋፋት እንትን ነበራቸው። በምዕራቡ ሩሲያ እንደ ተምሳሌት ሆና ለመፍጠር የሞከረችው ክቧል ነበር። ብዙም ርቃ አልሄደችም። ኢኮኖሚ እድገት አላሳየም። አሜሪካ ግን በቢሊዮኖች የሚቆጠር ዶላር ነበር ያፈሰሰችው በታይዋንና በደቡብ ኮሪያ። ይሄ በማንም ሀገር የማይደገም ነው። አንደኛ የሪታርም ክፍፍሉ ተወደኖ ቆይተዋል። የአሜሪካ በላይነት መንገስ ከጀመረ አንድ ትብብ ንስ አስቆጥሯል። እና ይሄ የልማት መንግስት በማዕከላዊነት በአምባገነንነት የሚመራ ስለሆነ የፌዴራሊዝም ስነ ስርዓት ጸር ጠንቅ ነው። እነዚህ ሁለቱን ለማስታረቅ በምንም መንገድ የማይቻል ነው። መለስ ትተውን የሄዱ ዋናው ችግር ይህ ነው ብዬ አምናለሁ። ዴሞክራሲን በመርገጥ ፌዴራሊዝምን በማዳከም የተፋጠነ ልማትን እናገኛለን የሚል ህልም ስለነበረ በዚህ ችግር ውስጥ ከተውን ሄደዋል። ስለሆነ አሁኑ ላለው በየቦታው በየክልሉ ለሚታየው ችግር መለስ ያደረገው አስተዋጽኦ ትንሽ ነው ብዬ እዚህ አንጻር መለስ በአዎንታዊ አስተዋጽኦ ሲደነቅ ሲመለስ ሳይሆን ሲደነቅ ተገቢነቱ ስገነዘብ በአዎንታዊ መልኩ ደግሞ ያደረገው አስተዋጽኦ የዛን ያህል ከባድ ያለ መሆኑን ለማስረገጥ እወዳለሁ። የወቅቱን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በጅምር ላይ ነው ያሉት፣ ገና አሁንም በስልጣን ላይ ነው ያሉት። እስካሁን በቆዩበት የአገዛዝ ሂደታቸው ምን ይመስላል? ለወደፊቱስ ምን አይነት መሪ ሊሆኑ ይችላል? ወይም አመራራቸው በምን መልኩ ሊያበቃ ይችላል? ከፊታቸው ተደቅኖ የሚገኙ ተግዳሮቶች ወይም ክሎች ምንድን ናቸው ይላሉ። የተግዳሮቹ ምልክቶች አንዱና ትልቁ የወልቀ የመልካም አስተዳደር ጦ የሽት መጣት ነው፣ የመላ መስፋፋት ነው። በየቦታው የሚታዩ የድንበር ሆነ የብሔር ግጭቶች በጋምቤላ፣ በቤኒሻንጉል፣ በኦሮሚያ፣ በአማራ፣ በትግራይ የሚታዩ ግጭቶች አሉ። ወቅታዊ ህዝባዊ አስቸኳይ ትኩረትን የሚቀይለው ናቸው በሙሉ። እና የጠቅላይ ሚኒስትሩ የተገጠንቸው ተግዳሮች በአጠቃላይ ስናያቸው እነዚህ ልሽ ያለ እዚህ ወቅታዊና ታዊ መድኃኒት ወይም ፍች ካላገኙ የተጀመረው የእድገት አቅጣጫ እንቅፋት ሊሆኑ እንደሚችሉ ማንም የሚገነዘበው ጉዳይ ነው። ጠቅላይ ሚኒስትሩ እነዚህ ተግዳሮችን ሊሰቱ ይችላሉ ወይ? ሊቋቋማቸው ይችላሉ ወይ? የሚለው ጉዳይ የፓርቲው ነው ወደ ፓርቲው መመራት ያለበት ጥያቄ ነው። ጠቅላይ ሚኒስትሩ ራሳቸው ችግር ያለባቸው ናቸው ብዬ አምናለሁ። አንደኛ ከትግሉ የጠበኛ ትግሉ አብረው የተጓዙ ሰው አልነበሩም። ስለዚህ አንዱ እና ዋናው ድክመታቸው ይሄ ይመስለኛል። ማለትም የውስጥ ሰው አይደሉም። መለስ የነበረውን ኃይል ተጽዕኖ ምንም ጊዜ ሊያደርጉ ይችላሉ ብዬ አላምንም። ሁለተኛው ከመለስ አእምሯዊ ብርህነት፣ የመናገር ችሎታ፣ የመለስ ብልጣ ብልጥነት ጋር ሳነጻጽረው ተመጣጣኝ አይደሉም የሚል ግምት ነው ያለኝ። መጀመሪያ ደጋግሞ ስለ አስተዳደር ምናምን ሲናገሩ ተስፋ አድርጌ ነበር። ጠቅላይ ሚኒስትሩ የራሳቸው ሰው እየሆኑ ነው፣ ከመለስ ጥላ ስር በመውጣት ላይ ያሉ ይመስለኛል። የራሳቸውን ስብእና፣ የራሳቸውን ራዕይ የፓርቲው ራዕይ ማለት ነው ለማስፋፋት ስር እንዲሰድ ለማድረግ ታጥቀው የተነሱ ይመስላል የሚል ተስፋ ነበረኝ። አሁን ግን በተለይ የኦሮሚያ እንቅስቃሴ ከተጀመረ በኋላ በአማራ ክልልም በትግራይ የሚታዩትን ሳይ ኃይል ላይ ማተኮራቸው ጥሩ መስሎ አልታየኝም እና የዛሬ ሰዎች አራት ወር እየደጋገሙ ሲያነሷቸው ወደ ነበሩ ጥያቄዎች እና መልሶች ተመልሰው ዴሞክራሲያዊ መንገድ ይዘው ቢጓዙና ለህዝቡ ተገቢውን አክብሮት ቢሰጡ ህዝባዊነታቸውን ፓርቲ ሁል ጊዜ የሚፎክርበት ነው። ህዝባዊ ፓርቲ እያለ ከህዝቡ እንኳ በጣም ርቆን በመጣ ከህዝቡ በጣም መለየቱን የሚያሳዩ ምልክቶች ደጋግመን ተነጋግረንበታል። ቢሆንም ጠቅላይ ሚኒስትሩ የራሳቸውን ስብዕና ማስረገጥ አለባቸው። ከመለስ ጥላ ስር መውጣት አለባቸው። ህገ መንግስቱን ማክበርና ማስከበር ግዴታቸው ነው። በአጠቃላይ ሳየው እንደው ፉከራውን ቀነስ አድርገው ወደ ምክሩ፣ ተቅሳጹ፣ ወደ መወያየቱ፣ ወደ ህዝባዊነቱ ቢሸጋገሩ ለራሳቸውም፣ ለፓርቲያቸውም፣ ለመንግስታቸውም እና በተለይም በተለይ ሀገርና ለህዝቡ ደህንነት ዋስትና የበለጠ ዋስትና ይሰጣል የሚል እምነትና አቋም ነው ያለኝ። ከደአማት እስከ ኢህአዴግ በሚል ተከታታይ የሆኑ ታሪክ መዘክሮችን አንስተን የምንቋጨው በዚሁ በእርሶ የመጨረሻው ቃለ ምልልስ ነው። ከኢትዮጵያ መሪዎች ከነገስታቱ እስከ ሪፐብሊካውያኑ ድረስ ካሉት ውስጥ በታላቅነቱ ልዩ ስፍራ ሊኖራቸው ይገባል የሚሏቸው መሪ ቢኖሩ ማን ይሆናሉ? ኦ በጣም በጣም ከባድ ነው። በጥልቀት እና በስፋት መልስ የሚያስፈልገው ነው። እንዲሁ ከሰማይ እንደወረድ ለመመለስ በሞክር ሚዛናዊነት ያጣል የሚል ፍራቻ አለኝ። በነገራችን ላይ ከአሁን በፊት ከአንተ በፊት ማለት ነው እንዲናዘዝ በኢቢኤስ አነጋግር ነበር እና ተመሳሳይ ጥያቄ አንስካፕ ነበር። ጥያቄዋ ከአንተ ቀለል ይላል። ያንተ በጣም ከባድ ነው። ከባድ የሚያደርገው ደግሞ የጊዜው ቅርበት ነው። ያን ጊዜ የሰጠሀት እኔም የማደንቃቸው አጼ ቴዎድሮስን ነው። ለምን የዘመናዊትን ኢትዮጵያ መሰረት የጣሉት ከራእይ ካስተሳሰብ ከረጎት ሙከራ አንጻር ፈሩን የከፈቱ እሳቸው ናቸው። ከእሳቸው በኋላ የመጡት በሙሉ እስከ መለስም እስከ ኃይለ ማርያም ድረስ ያንን ፈር የተከተሉ ናቸው በሚል ነበር የደመደምኩት። የአሁኑ ለምን መሰለ? አንተ ደጋግመ እንደጠየቀኝ እያንዳንዱ መሪ የራሱ የሆነ አዎንታዊና አሉታዊ አስተዋጽኦ አድርገዋል። ከቅርቡ ለምሳሌ ወበንብናተኩር አንተ እንዳቀረብኩ ማለት ነው። በተከታታይ ከጃንሆይ ከመንግስቱ፣ ከመለስ፣ ከኃይለ ማርያም የትኛውን ያደንቃሉ ወይ የሚል ጥያቄ መሰለኝ። ጎን ልታስገባኝ ነው አይደል? የእኔ ከነገስታቱ ጀምሮ ቀደም ካሉት ነገስታት እስካሁን እስካሉት ድረስ ነው በጥቅሉ ድረስ ጀምሮ እውነት ነው። ከአጼ ቴዎድሮስ ከጀመርንማ ያው ለህሊና ያልኩትን ደግሞ አለው እንግዲህ አንድ መሪ ታላቅነቱ የሚገመተው በሚያሳየው ራእይና ያንን ራእይ ደግሞ በተግባር ለማን የሚያደርገው ጥረትና ሙከራ ነው። ከዚህ አንጻር ሳየው ጊዜውም ደግሞ ጊዜውም ደግሞ በጣም ትኩረት የሚሰጠው ጉዳይ ነው እና ከዚህ አንጻር ሳየው አሁንም ደግሞ አጼ ቴዎድሮስ በር ከፋች ናቸው። አዲስ ምዕራፍ ከፋች ናቸው በዚህ ምክንያት ከዛ በኋላ የምጡት ነው የየራሳቸው ትልቅ እና ትንሽ አስተዋጽኦ አድርገዋል። በዛ አንጻር ደግሞ አልታዊ ሜናም ተጫውተዋል። ወደ ቅርቡ ስንመጣ አንተ ያተኮርከው የጊዜ ክልል ከጃንሆይን ጀምሮ እስከ ሀይለማርያም ድረስ ያለው ነው። እኔ የተነሳሁት ከዳዓማት ነው። ከዳዓማት እስከ ኢህአዴግ ነው የመጣሁት። ጀናጀናጨው ነበር የጀመርከው ከማጨው ነበር ስለዚህ ትኩረቱ ሶስት መንግስታትን የሚመለከት መሰለኝ። የጃንሆይ፣ የደርግ መንግስቱ ብንለው ይሻላል፣ የኢህአዴግ መለስ ብንለው ይሻላል። አሁን ደግሞ የሀይለ ማርያምን ነው። ከእነዚህ ከአራቱ እንግዲህ ታላቅነቱን ማን ነው የሚቀዳጀው ያልከኝ እንደሆን በጣም አስቸጋሪ ነው። ደግሞ ይህንን የምለው ከፍራች አይደለም፣ በግልጽ ነግር ያለው የማይታጠፍ ነው። ጃንሆይ የአሁኒቱን ኢትዮጵያ በመመስረት ማዕከላዊ የሆነ ዘመናዊ የሆነ አስተዳደር አዲስ ዘመናዊ ሕገ መንግስት በመስጠት ታላቅነታቸውን አስመስክረዋል። ይሄ የማይካድ ነው። ደርግ ደግሞ ከጃንሆይ የወረሰውን የመሬት ስፌት በመለወጥ ለዘመናት በኢትዮጵያ ሕዝብ ጫንቃ ላይ ተቀምጦ ህዝቡን ለጭቆና ለብሶት ሲያደርስ የነበረው የዘውዳዊና ፊውዳላዊ ስነ ስርዓትን ለአንዴና ለመጨረሻው የደመሰሰው የመሬት ስሪትን ለወጠው መሬት አዋጁ ይሄ ዋናው ቅርሱ ነው። ታላቅነቱም ተራማጅነቱም የሚያመለክት ዋናው ያ ይመስለኛል። ያ ደግም ስንመጣ ደግሞ በመለስ መሪነት ትልቁ ቅርሱ የፌዴራሊዝም ስነ ስርዓት መቆርቆሩ ነው። ያንን ስነ ስርዓት ግን በተግባር ለመተርጎም ለማዋል አልቻለም። እና ቀደም ያን እንደተናገርኩት ራሱ የፈጠረውን ስርዓት ራሱ እንዳያፈርሰው ተካርቻለኝ። ስለዚህ እያንዳንዱ መንግስት ያደረገው በጣም መልካም የሚባሉ አስተዋጽዎች አሉ። ድክመታቸውንም ለመጠቆም ሞክረናል። ከእነዚህ እንግዲህ ታላቅነትን የሚጎናጸፈው ማን ነው ያልከኝ እንደሆን በቴድሮስ ላይ ጸናለ ግደልም በሶስት ደግሞ ምናልባት ምናልባት ጠጉርን እንደመሰንጠቅ አይሆንብኝና በትንሹ ምናልባት ከንሆ ላደረጉት አስተዋጽኦ ቅድሚያን ለመስጠት የሚገፋፉን ምክንያቶች አሉ እና በዚህ መዝጋው ምን ይመስላል? መልካም ነው። የኢትዮጵያ የታሪክ ፕሮፌሰር ገብሩ ታረቀ፣ ስለ ቃለ ምልልሱ እናመሰግናለን። ድሉ ስለሰጠኸኝ በጣም አመሰግናለሁ። በእናንተ በኩል ሌሊት እየተቃረበ መስለኝ፣ መልካም ምሽት ይሆንልህ። የእኛ ገና እኩለ ቀን ነው። መልካም ምሽት የእኔ ወንድም። ኤስ ቢ ኤስ ሬዲዮ